የአሜሪካ ድምጽ ነው በ 19 በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 12 2014 ዓ ም ዝግጅታችን ጀመረ በርሃሌ ከተማ ውስጥ የታጠቁ ሰዎች በመግባት የስደተኞች ካምፕ ላይ ጥቃት ማድረሳቸውንና በአካባቢው ያሉ ሰዎችም መጎዳታቸውን በተመለከተ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኮሚሽን ሪፖርት ደርሶታል። የሰማችኋቸው የተባበሩት መንግስታት ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌዝ ካሲናን ነው። ሰሞኑን በአፋር በረሃሌ የስደተኞች ጣቢያ ውስጥ የደረሰውን ጥቃት በተመለከተ ካስረዱት የተወሰደ ነው። ሙሉ ዘገባውን ከዜና በኋላ ታደምጣላችሁ። የአፋርን ሕዝብ ያስቆጣ መግለጫ ነው። ምክንያቱም አንድ ሙሉ ዞን ተይዟል። አምስት ከተማዎችን ተቀጣጥረው ባሉበት ቦታ ላይ ምንም አይነት ጦርነት የለም ብለው እንዳስተላለፉ መግለጫቸው ምስክር ይሆናል። በተለይ በወለጋ አካባቢ ሲጨፈጭፍ እነሱ እጅ ከሌለ በቀር ይህን ህዝብ ሄዶ ማጽናናት መጎብኘት ተገቢ ነበር። ለሰው ልጅ የሚያስፈልገው ነገሮች ሁሉ ካለገደብ እንዲገባለትና እንዲፈቀድለት ለአውሮፓ ህብራት መንግስታት ጥሪያችን አቅርበናል ማለት ነው። ትላንትናና ከትላንትና በስቲያ በዋሽንግተን ዲሲና በብራሰልስ ከተሞች የአፋር የአማራና የትግራይ ተወላጆች ካሰሟቸው የተቃውሞ ድምጾች የተቀነጨቡ ናቸው። ለመሆኑ ተቃውሞ ምን ነበር? ከዜና በኋላ ይቀርባል። እነዚህና ሌሎች ጥንቅሮች በምሽቱ ፕሮግራማችን ተካተዋል። ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች ፕሮግራሙን በመምራት አብሪያቸው የማመሻው ስመኝሽ የቆየነኝ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። አድማጮቻችን፣ እንደምናመሻችሁ ዜናውን የማሰማችሁ ሀብታሙ ስዩም ነኝ። የኢትዮጵያ መንግስት በሁለት ጋዜጠኞች ላይ የከፈተውን ክስና በአንድ አርታይ ላይ የጀመረውን አዲስ ምርመራ ሊያቆም እንደሚገባ ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም ሲፒጂ አሳሰበ። ሀገሪቱ ጋዜጠኞችን ለመቅጣት በማሰብ የምታካሄዳቸውን እስሮችን መግታት እንዳለባት ዛሬ ባወጣው መግለጫ ጠይቀዋል። በፍሪላንስ ጋዜጠኝነት ለአሶሺየትድ ፕሬስ አውታር በመስራት ላይ የነበረው አሚር አማን ኪያሮ እና ለተለያዩ የዜና አገልግሎቶች በካሜራ ባለሙያነት ሲሰራ የሰነበተው ቶማስ እንግዳ እንዲሁም ተራራ ኔትወርክ የተሰኘው የበይነ መረብ ላይ የዜና አውታር አርታኢ ታምራት ነገራ ኢትዮጵያ የሰሜኑን ጦርነት የተመለከተውን የአስቸኳይ ጊዜ አዋጅ ባወጀች ማግስት ከታሰሩ ጋዜጠኞች መካከል እንደሚገኙበት ያወሳው ሲፒጄ ከሰሞኑ የአስቸኳይ ጊዜ አዋጁ መነሳቱን ተከትለው ጋዜጠኞችን ጨምሮ በአዋጁ ምክንያት የተያዙ ሁሉም ሲቪሎች በሕጉ መሠረት በ48 ሰዓታት ውስጥ ይፈታሉ የሚል ግምት እንደነበረ አውስተዋል። ይሁንና አዋጁ መነሳቱ በተነገረ በሁለተኛው ቀን ማለትም የካቲት 10 2014 ዓ ም የኦሮሚያ ክልላዊ መንግስት ፖሊስ በታምራት ነገራ ላይ አዲስ ምርመራ መጀመሩን አስታውቋል። ላሚርና ቶማስ ቤተሰቦችም ሁለቱ ጋዜጠኞች በሀገሪቱ የጸረ ሽብር ሕግ መሠረት መደበኛ ክስ እንደሚቀርብባቸው መነገሩን ሰምቻለሁ ሲል ሲፒጂ አስታውቋል። ባለሥልጣናት አሚር አማን ኪያ ሚያሮና ቶማስ እንግዳን በሽብር ወንጀል የመክሰስ ሂደትን በታምራት ነገራ ላይ ይደረጋል የተባለው ምርመራ እንዲያቋርጡ አሳስበዋል። ዛሬ በማዕከላዊ ሶማሊያ በምትገኘው በልድዋኒ ከተማ በደረሰ አጥፍቶ ጠፊ ቦምብ ጥቃት አስራ ሶስት ሰዎች መሞታቸውን የመንግስቱን ቴሌቪዥን ጠቅሶ ሮይተርስ ዘግበዋል። ጥቃቱ የደረሰው በአካባቢው ባለሥልጣናትና ፖለቲካ ሰዎች ተጨናንቆ በነበረው ሬስቶራንት ላይ እንደነበረ የዓይን ምስክሮች ተናግረዋል። ሳይት የተባለ የአልሸባብ ታጣቂ ቡድንን የበይነ መረብ እንቅስቃሴ የሚከታተል ስብስብ ቡድኑ ለጥቃቱ ኃላፊነት እንደወሰደ ጠቁሟል። ጽንፈኛው እስላማዊ ቡድን ባለፉት ሁለት ሳምንታት ብቻ ሁለት ጥቃቶችን ፈጽሟል። በጥቃቱ ተጨማሪ አስራ ስምንት ሰዎች መቁሰላቸውን የሶማሊያ መንግስት በትዊተር ገጹ ላይ አስታውቋል። የቆሰሉ ሰዎችን ለመርዳት እንደጣረው የተናገሩ አንድ የዓይን እማኝ ወታደሮችና ሲቪሎችን ጨምሮ ሰባት አስክሬኖችን መቆጠራቸውንና ከአስር በላይ መቁሰላቸውን ለሮይተርስ ተናግረዋል። ፖሊስና የመንግሥት ባለሥልጣናት ጥቃቱ የተፈጸመው በአጥፍቶ ጠፊ አማካኝነት መሆኑን ቢያረጋግጡም የተጎጂዎችን ቁጥር ግን ይፋ አላደረጉም። በቅርቡ የተበተነው የቱኒዚያ ፓርላማ አባል የነበሩት ያሲን አያሪ የተባሉ የሕዝብ ተወካይ በሌሉበት የሀገሪቱ የጦር ፍርድ ቤት የአስር ወር እስራት ቅጣት እንደወሰነባቸው ለሮይተርስ ተናገሩ። የሀገሪቱ ፕሬዚደንት የሀገሪቱን ፓርላማ ስልጣን አልባ የማድረጋቸውን ውሳኔ የጦር መፈንቅለ መንግስት ሲሉ መጥራታቸውን ተከትለው አያሪ ፕሬዚደንቱንና የጦር ሰራዊቱን ሰድበዋል የሚል ክስ ቀርቦባቸዋል። ፕሬዚደንት ካይ ሳይድ በአውሮፓውያኑ ሐምለ 25 ፓርላማውን ከበተኑ በኋላ የመንግሥት መዋቅር ሥልጣንን ውድቅ በማድረግ የአብዛኞቹን መሥሪያ ቤቶች ኃላፊነት መቆጣጠራቸው ሰፊ የሀገር ውስጥና የውጭ አገር ውግዘትን አምጥቶባቸዋል። የሀገሪቱን ጠቅላይ ፍርድ ቤት በተመሳሳይ ያገዱት ፕሬዚደንቱ የአሁኑ የሥር ውሳኔ ተቀናቃኞቻቸውን ሊበቀሉ ይችላሉ የሚለውን የተቃዋሚዎቻቸውን የቀደመ ስጋት አጠናክረዋል። በአሁኑ ጊዜ በፓሪስ የሚገኙት ያዚን አያሪ የተፈረደባቸውን እስራት በተመለከተ ለሮይተርስ በስልክ ሲናገሩ ትናንት በብራሰልስ ሳይድ አምባገነን እንዳልሆኑ ተናገሩ። ዛሬ ግን የጦር ፍርድ ቤቱ በአንድ ህግ አውጪ ላይ የመናገር መብትን በተጻረረ መልኩ የስር ቅጣት ፈረደበት ሲሉ ፕሬዚደንቱን ወቅሰዋል። ፕሬዚደንቱ በአውሮፓውያኑ 2011 ዓ ም በሀገሪቱ የፈነደው አብዮት ውጤት የሆኑ መብቶችና ነፃነቶችን እንደሚያስከብሩ፣ ዲሞክራሲ ነው ቱኒዚያ እንደሚያመጡ ከወራት በኋላ ህዝበ ውሳኔ እንደሚከናወንና አዲስ ህገ መንግስትም እንደሚረቀቅ ተናግረዋል። በዓመቱ መጨረሻ ላይ አዲስ የፓርላማ ምርጫ እንደሚደረግም አክለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሩሲያው ፕሬዚደንት ቭላዲሚር ፑቲን ዩክሬንን ለመውረር ወስነዋል ሲሉ አስታውቋል። ፕሬዚደንቱ እንደወሰኑ አምናለሁ፣ ይህንንም ለማመን ምክንያቶች አሉን ብለዋል። ባይደን ትናንት ከሰዓት ከዋይት ሀውስ በሰጡት መግለጫ፣ ቀደም ባለው ሰዓት የሩሲያ ጦር ኃይል ፑቲን በአካል ተገኝተው የሚታዘቡት ስትራቴጂካዊ የኒኩሌር ኃይሎችን መጠነ ሰፊ የጦር ልምምድ እንደሚያደርግ አስታውቋል። ባይደን በምስራቃዊ ዩክሬን ቀጠና ዶንባስ በሚገኝ መዋለ ሕጻናት ላይ በሩሲያ የሚደገፉ ወታደሮች ያደረሱትን የመድፍ ጥቃትም ተከናውነዋል። ሞስኮ ግን ጥቃቱን የፈጸመችው ዩክሬን ናት ብላለች። በዶንባስ የዘር ማጥፋት ተከናውኗል። ዩክሬን ሩሲያን አጥቅታለች የሚሉትን ጨምሮ የተሳሳቱ መረጃዎችን ለሕዝብ እያሰራጨች መሆኗን ባይደን ጠቁመዋል። ባይደን አሁንም ፑቲን ውጥረቱን እንዲያረግቡ ጥሪ አቅርበዋል። የዲፕሎማሲው ምዕራፍ አሁንም ያልተዘጋ መሆኑን ተናግረዋል። ዓለም አቀፉ የዜና አውታር ቢቢሲ በፐርሺያ ቋንቋ ሰራተኞቹና ቤተሰቦቻቸው ላይ ኢራን ጥቃትና ዛቻ እያደረሰች እንደሆነ ተናገረ። ቢቢሲ ለተባበሩት መንግስታት ድርጅት ባቀረበው ክስ ላይ ድርጅቱና ዓለም አቀፉ ማህበረሰብ ኢራንን በሰራተኞቹ ላይ እየፈጸመች ያለችውን ተቀባይነት የሌለው አያያዝ እንዲያወግዙ ጠይቋል። ቢቢሲ በክሱ ላይ ኢራን በእንግሊዝና በሌሎች ሶስተኛ ሀገራት የሚኖሩ ጋዜጠኞች ላይ ድንበር ተሻጋሪ ስጋት ደቅናለች፣ በኢራን ውስጥ በሚኖሩ ቤተሰቦቻቸው ላይ እንግልትና የፋይናንስ ጫና ትፈጽማለች፣ የቢቢሲ ፐርሺያ ቋንቋ ክፍልና ጋዜጠኞችን የሙያ ክብር ላይ ጉዳት ለማድረስ የስለላ ተግባራትን አስፋፍታለች ሲል ከሷል። አድማጮች ለምሽቱ ያሉን ዜናዎች እነዚህ ናቸው። ከቀሪ የቅዳሜ ምሽት ዝግጅቶች ጋር አብራችሁ እንድትቆዩ እንጋብዛለን 19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 12 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የዚህ አይነት ስሜት መቀጠል አሁንም አስፈላጊነቱን ለማረጋገጥ እነዚያ በዚያ ጊዜ ሰማዕትነቱን የከፈሉትን ወንድሞቻችን ልናስታውሳቸው ይገባል። ዛሬ የካቲት 12 2014 ዓ ም የሰማዕታት መታሰቢያ ዕለት ነው። የሰማችኋቸው ኤምሬትስ ፕሮፌሰር ሱመት ሲሻኝ የዛሬ 8 ዓመት የደረሰውን ወደ ኋላ መለስ ብለው ያስቃኙናል። በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። አፋር ክልል በሚገኘው የስደተኞች መጠለያ ጣቢያ ውስጥ በደረሰ ጥቃት አምስት ሰዎች ሲገደሉ በሺዎች የሚቆጠሩ ደግሞ አካባቢውን ጥለው ለመሸሽ መገደዳቸውን የተባበሩት መንግስታት ድርጅት አስታወቀ። ጽዮን ግርማ የመንግስታቱን ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌዝ ካሲናን አነጋግራቸዋለች። ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ዓርብ የካቲት 11 2014 ዓ ም ባወጣው መግለጫ አፋር ክልል በረሃሌ ውስጥ በሚገኘው የስደተኞች መጠለያ ካምፕ ውስጥ በደረሰ ጥቃት አምስት ሰዎች መገደላቸውና በሺዎች የሚቆጠሩ ስደተኞች ደግሞ አካባቢውን ጥለው መሰደዳቸውን ሪፖርት እንደደረሰው አስታውቋል። የመንግስታቱ ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌስ ካሲና አፋር ክልል ከታህሳስ ወር ጀምሮ ጦርነት ውስጥ መቆየቱን ገልጸው በየካቲት ወር መጀመሪያ ላይ ደግሞ በረሃሌ ውስጥ በሚገኘው የኤርትራ ስደተኞች መጠለያ ካምፕ ውስጥ ጥቃት መድረሱም ተናግረዋል። እንደ ኤሮፓውያን አቆጣጠር በካቴት አራት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኮሚሽን በረሃሌ ላይ ከተማ ውስጥ የታጠቁ ሰዎች በመግባት የስደተኞች ካምፕ ላይ ጥቃት ማድረሳቸውንና በአካባቢው ያሉ ሰዎችም መጎዳታቸውን በተመለከተ ሪፖርት ደርሶታል። በዛን ሰዓት ሰዎች ለነፍሳቸው ሲሉ መሸሽ ነበረባቸው። ስለዚህ እንደ አካባቢው ባለስልጣናት ከሆነ 34 ሺ ኤርትራውያን ስደተኞች ouch ለመሸሽ ተገደዋል። እነዚህ 34ሺህ የሚሆኑ ሰዎች በካምፕ ውስጥና በአካባቢ ባሉ መጠለያዎች ዙሪያ የሚኖሩ ናቸው። በረሃሌ ላይ በሚገኘው የስደተኞች መጠለያ ከደረሰ ጥቃት የተረፉ ሰዎችን ቃል ጠቅሶ መግለጫ ያወጣው የተባበሩት መንግስታት ድርጅት ጥር 26 2014 ዓ ም የታጠቁ ሰዎች ወደ ካምፑ ከገቡ በኋላ ቢያንስ አምስት ስደተኞችን ሲገሉ በርካታ ሴቶችን ማንገታቸውን አስታውቋል። ካምፑን ጥለው በመሸሽ ላይ በነበሩበት ወቅት በተፈጠረ ትርምስ የቤተሰባቸው አባላት የጠፉባቸው መሆኑን ተፈናቃይ ስደተኞቹን ዋቢ ያደረገው መግለጫ ይዘረዝራል። ድርጅቱ ጥቃቱን ያደረሱትን ታጣቂዎች ማንነት ይፋ ያላደረገ ሲሆን ቃል አቀባይዋ ፌዝ ካሲናን የታጣቂዎቹ ማንነት እንዳልታወቀ ተናግረዋል። በግጭቱ ምክንያት የመንግስታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽን ሰራተኞችና ሌሎች የሰብአዊ ጉዳይ አጋሮቻችን አካባቢውን ለቀው ለመውጣት ተገደው ነበር። የዚህ ለየት ያለ ጥቃት ፈጻሚዎች ማን እንደሆኑ ማረጋገጥ አልቻለም። በኮሚሽኑ ቀዳሚው ሀሳባችን የስደተኞችና ማህበረሰቦቻቸው ደህንነትና በድጋሚ ለመፈናቀል መዳረጋቸው ነው። ደህንነታቸውን ማረጋገጥ እንሻለን። ስለዚህ ለስደተኞችና ለተመላሾች አገልግሎት ከሚሰጡና ሌሎች የጋራ አጋሮች ጋር በመሆን የአስቸኳይ ጊዜ ድጋፍ ለሚሹ ሁሉ ተደራሽ ለማድረግ እየሰራን ነው። የብርሃሌ የስደተኞች መጠለያ አፋርንና ትግራይን ከሚያዋስን ስፍራ ይገኛል። ህወት አብዛኛውን ትግራይን ቢቆጣጠርም የመንግስት ደጋፊ በሆኑ ኃይሎች ጥቃት ደርሶብኛል ሲል እንደ አውሮፓውያን አቆጣጠር ካለፈው ጥር ወር አንስቶ በአፋር ወታደራዊ ዘመቻ መክፈቱን ተናግሯል። ኤኤፍፒ በዚህ ሳምንት አፋር ዋና ከተማ ሰመራ ውስጥ ራሳቸውን አትርፈው ከዚያ የደረሱ ሰዎችን አግኝቶ ባደረገው ቃለ ምልልስ ጥቃቶቹን ያደረሰው ህወሓት መሆኑን መናገራቸውን ዘግቧል። እንዲህ አይነት ነገር አይቻላውቅም ያሉት የሁኔታውን አስከፊነት የገለጹት መሐሙድ አህመድ የተባሉ የዜና ወኪሉ ካነጋገራቸው ስደተኞች አንዱ ናቸው። አንድም የመንግስት ደጋፊ ታጣቂ በአካባቢው በሌለበት በሰላማዊ ሰዎች ላይ የተፈጸመ ጥቃት ነው ሲሉ ስለነበረው ሁኔታ በማስታወስ አስረድተዋል። ወታደሮች በሰላማዊ ሰዎች ላይ ተኩሶ ሲከፍቱ አይቻል አውቅም። የሚዋጋቸው ወታደርም አልነበረም። የነበሩት ሴቶችና ሕጻናትን ጨምሮ ሲቪሎች ብቻ ነበሩ። እናም ከባድ መሳሪያዎችን ይተኩሱ ነበር ብለዋል። ከሰባቱ ልጆቻቸው ሁለቱ የስድስት ዓመት ወንድ ልጃቸውና የአራት አመቷ ሴት ልጃቸው እንዲሁም ከሁለቱ ሚስቶቻቸው አንደኛቸው አሁንም ድረስ የገቡበት አልታወቀም። በስደተኛ ካምፕ ውስጥ ከነበሩት የተመዘገቡ 34 ሺህ ስደተኞች ውስጥ አራት ሺ የሚሆኑት ሰመራ በሚገኘው ዩኤንኤችሲአርና የኢትዮጵያ መንግስት ስደተኞች ስደተኞችና ከስደት ተመላሾች ኤጀንሲ በጋራ በሚያስተዳድሩት ካምፕ ውስጥ እንደሚገኙ ኮሚሽነሩ ገልጿል። ቀሪዎቹ አስር ሺህ ደግሞ ከሰመራ 225 ኪሎ ሜትር ርቀት ላይ በምትገኘው አፍዴራ ከተማ ውስጥ እንደሚገኙ ገልጿል። ቀሪዎቹ የት ናቸው ስንል ለፌዝ ጥያቄ አንስተንላቸው ነበር። የምናውቀው ነገር ቢኖር አስራ አራት ሺህ የሚሆኑ ስደተኞች በአካባቢው መኖራቸውን ነው። እነዚህ ናቸው የአፋር ክልል ዋና ከተማ ሰመራ ድረስ ተጉዘው መድረስ የቻሉት። ሌሎቹ ደግሞ በቀሪ የክልሉ ከተሞች ውስጥ ናቸው ያሉት። ስለዚህ ላልተቆጠሩት ስደተኞች የረድኤት ተቋማት ድጋፍ ለማድረግ ና አስቸኳይ እርዳታ ለመለገስ ይፈልጓቸዋል። እነዚህ ቀደም ሲል በካምፕ ውስጥ የነበሩና አሁን ከጥቃቱ በኋላ የት እንዳሉ የማይታወቁ ያልተቆጠሩት ስደተኞች ወደ ሀያ ሺ እንደሚጠጉ ቃል አቀባዋ ተናግረዋል። የአፋር ክልል መንግስት ባለስልጣናትና እንዲሁም የብሔራዊ የስደተኞች ና ከስደት ተመላሾች አገልግሎት ድርጅት በተመሳሳይ ለዚህ ሁሉ ተጠያቂው ህዋት ነው ብለዋል። ካምፑ የሚደረስበት ባለመሆኑ የተባለውን ማረጋገጥ ያለመቻሉን ጠቅሶ ኤኤፍፒ ዘግቧል። የህዋት መሪዎችንም ለጊዜው ያለማግኘቱን አመልክቷል። የመንግስታቱን ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌስ ካሲናን በግጭቱ ውስጥ የትኛው ወገን አጥቂ ወይም ጥቃቱን ፈጻሚ እንደሆነ ኮሚሽነሩ እንደማያውቅ ገልጸው፣ ነገር ግን ሁሉም በግጭቱ ውስጥ የሚሳተፉ ሁሉ ከድርጊታቸው እንዲቆጠቡ ተመድ ሲያሳስብ መቆየቱን አስታውሰዋል። Amir am eric washington dc የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። አሁን ሰሞኑን በተለያዩ የዓለም ክፍሎች የተደረጉ የተቃውሞ ሰልፎችን በተመለከተ ወደ ተጠናቀረው መሰናዶ እናልፋለን። በዩናይትድ ስቴትስ የሚኖሩ የአፋር ክልል ተወላጆች በትላንትናው ዕለት ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ አድርገዋል። አምስት ያክል የክልሉ ወረዳዎች በህወሓት ኃይሎች መያዛቸውንና ንጹሐንን በእጅጉ የጎዳ የከባድ መሳሪያ ጥቃት እየተፈጸመባቸው መሆኑን የጠቀሱት ሰልፈኞች የኢትዮጵያ መንግስት የክልሉን ነዋሪዎች ደህንነት መጠበቅ ተስኖታል በሚል ወቀሳ አቅርበዋል። በተመሳሳይ በትላንትናው ዕለት ከ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት በተደረገ ሌላ ሰልፍ ላይ በዋሽንግተን ዲሲና በአካባቢዋ የሚኖሩ የአማራና የአፋር ብሔር ተወላጆች በተለያዩ የሀገሪቱ ክፍሎች በብሔሩ ተወላጆች ላይ እየደረሱ ናቸው ያሏቸውን ጥቃቶች በማንሳት ዘር ማጥፋት ሲሉ የጠቀሱት ወንጀል ሲፈጸም የሀገሪቱ ፌዴራል መንግስትና የክልል መንግስታት ቸልታ አሳይተዋል በሚል ወቀሳ አሰምተዋል። በሌላ በኩል ደግሞ በአውሮፓ የሚኖሩ የትግራይ ተወላጆች በበኩላቸው የክልሉ ነዋሪዎች መሰረታዊ ግልጋሎቶችን እንዳያገኙ ሆን ብሎ ከልክሏል ያሉትን የኢትዮጵያን መንግስት ለመቃወም የአውሮፓ ሕብረት አመራሮችንም ለማሳሰብ አደባባይ ወጥተዋል። ሁሉንም ሰልፎች የተከታተለው ሀብታሙ ስዩም ዝርዝር አለው። በሳምንቱ መገባደጃ ቀናት በዩናይትድ ስቴትስና አውሮፓ የሚገኙ ትውልደ ኢትዮጵያውያን የተቃውሞ ሰልፎችን አድርገዋል። ከቅርብ ጊዜው ብንነሳ ትናንት ረፋድ ላይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት የተደረገውን ሰልፍ እናገኛለን የአፋር ብሔር ተወላጆች በዋነኝነት የተሳተፉበት ሰልፍ አስተባባሪ ከነበሩት መካከል አንዱ የሆኑት አቶ ሁሴን አህመድ ሁሴን በትግራይ ኃይሎች በተከፈተበት ጥቃት ሰብአዊና ቁሳዊ ውድመት ደርሶበታል የሚሉትን የክልሉን ህዝብ ደህንነት ማስጠበቅ ተስኖታል ያሉትን የኢትዮጵያ ፌዴራል መንግስት ለመቃወም ሰልፉ እንደተጠራ ይናገራሉ። መንግስት ያወጣቸው ሰሞነኛ መግለጫዎች ማህበረሰቡን ያስቆጡ እንደሆነም ያስረዳሉ። ምክንያቱም አንድ ሙሉ ዞን ተይዟል፣ አምስት ከተማዎችን ተቀጧጥረው ባሉበት ቦታ ላይ ምንም አይነት ጦርነት የለም ብለው እንዳስተላለፉ መግለጫቸው ምስክር ይሆናል። ያንም መግለጫ ሲሰጡ ህዝብን ከመናቅ አንፃር እንጂ ለህዝብ ያላቸው አመለካከት ለህዝብ ያላቸው ሁኔታ ጥሩ እና ህዝባዊ መንግስት መሆናቸውን ቢያረጋግጡ ኑሮ ያህን መግለጫ አይሰጡትም ነበር ዛሬ አቶ ሁሴን በሺዎች የሚቆጠሩ የክልሉ ነዋሪዎች ከመኖሪያቸው ተፈናቅለው በመጠለያ ጣቢያዎች ውስጥ እንደሚገኙ ተናግረዋል። ሕዝቡ ከተጋረጠበት ችግር አንጻር የመንግስት ምላሽ ማነሱ የመከዳት መንፈስ መደቀኑን አቶ ሁሴን አልሸሸጉም። የህዝቡን ደህንነት እንዲጠብቅ መንግስት መንግስት ሊሆን የሚችለው የህዝቡን ደህንነት መጠበቅ ካልቻለ፣ ህዝቡ ያለበትን ስቃይን አይቶ ትክክለኛ የመጠለያ አካባቢ ካልተደረገለት፣ ሁለተኛ ነገር ደግሞ ያለውን የከባድ መሳሪያ ሊቋቋም የሚችልበትን ብለ የፌዴራል እገዛ ያስፈልገዋል። የመከላከያ ሰራዊት እገዛ ያስፈልገዋል። ይህ ህዝብ ይሄ ህዝብ እየተሰቃየ ያለው ኢትዮጵያዊነትን በመምረጡ ብቻ ነው። ስለዚህ እኛ አሳልፈን ሰጥተን ኢትዮጵያን አንወጋም። ኢትዮጵያዊነታችን ይበልጣል ብለው ነው መንገዱን ያለቀቁበት ምክንያት። ስለዚህ በዚህ ደረጃ ላይ ያለን ህዝብ ያን ሁሉ መጽዋዕት ከፍለው ዛሬ እኮ የአፋር ሰራዊት ትናንት ጭፍረም ለማስለቀቅ በተደረገው ትልቅ ውጊያ ትናንት ደርሳጌታ ላይ በተደረገው ትልቅ ውጊያ ሚሊዮን ቆርጠው ለመያዝ የትግራይ ኃይሎች በጣም ብዙ ሺህ ወታደሮችን ነበር ያሰ ያህንን ሁሉ ሰብረው እስከ አማራ ድረስ ሂደዋል። እኛ ሰዎች ለምንድን ነው ያህን ነገር ያደረጉት? ትልቅ ርብርብ ነበርት ናት ዛሬ ድርድር ለማድረግ ሲባል የአፋርን መንግስት እንደ ክደት ነው ያደረጉት። ከክደት ውጭ ሌላ ነገር የለውም። የፌዴራል መንግስት ዝምታ እና ደግሞ የአስቸኳይ ጊዜ አዋጅም ደግሞ ተነስቷል። ምንም አይነት ጦርነት እንደሌለ ነው እነሱ እያስመሰሉ ያሉት። እንዴት ይሄ ሊሆን ይችላል? ህዝብን ከመናቅ ውጭ እንዴት አይነት አስተዳደር ላይ አሁን ማለት እንዴት አይነት መንግስትን ያለው ማለት እንችላለን። ሼክ አቡበከር ሙሐሙድ በሰልፍ ላይ ካገኘኋቸው አስተባባሪዎች መካከል አንዱ ናቸው። እሳቸው ይህንን ብለዋል። በአፋር ህዝብ የሚደረገው ጆኖሳይድ ጁንታም ሆነ ኢትዮጵያም መንግስት ዝምታ ስለመረጠ እኛ ትናንትና ተቃውሟን ዛሬን እየተቃወምን ነው። የአፋር መብት ይከበር፣ የህዝብ መብት ይከበር ብለን ድምፃችን እናሳልፋለን። ይህን ሰልፍ ያዘጋጀነው የአፋር መብትና ድምፅ ለመሆን ነው። በክልሉ ሰላማዊ ህዝብ ላይ እየደረሱ ናቸው የተባሉ ጥቃቶችን ከመመከት በተጨማሪ ከኤርትራ ተሰደው በአፋር የተለያዩ የስደተኛ ጣቢያዎች ይኖሩ በነበሩ የቀይ ባህር አፋሮች ላይ ደርሰዋል ያሉት በደልና ጥቃት ትኩረት ያገኝ ዘንድ የጠየቁት ደግሞ አቶ ናስረዲን አሊ ናቸው። የቀይ ባህር አፋር ስደተኞች ጉዳይ ነው፣ በጣም አሳሳቢ የሆነ አንገብጋቢ የሆነ የስደተኛ ጉዳይ ነው። የቀይ ባህር አፋር ስደተኞች በሁለት ከምብ የሚገኙት በተለይም በብርሃለ ከምብ የሚገኙት የቀይ ባህር አፋር ስደተኞች ከምቡን እንዳለ በከባድ መሳሪያ ስለወደመ ህዝቡ ስደተኛ ተበትለዋል። ስለዚህ የተበትለ ስደተኛ እናትና ልጅ፣ አባትና ወንድም፣ ወንድምና ወንድም ሁሉ ተለያዩ፣ ተወይት እንዳለም አይታወቅም። ስለዚህ እነዚህ ሰዎች እንደከበከቡና እነዚህ ሰዎች ባለበት ተፈልገው በኢትዮጵያ መንግስት ለእነዚህ ስደተኛ ፕሮቴክሽን እንደሰጥ እንጠይቃለን። ሰላም አለይኩም። ሜሮን መሐመድ የተባሉ ሌላ የሰልፉ ተሳታፊ በበኩላቸው በሴቶችና ህጻናት ላይ እየደረሱ ያሉ በደሎችን ዘርዝረው በችግር ውስጥ ለሚገኙ የአፋር ተወላጆች ዓለም አቀፍ ድጋፍና ርብርብ እንዲጠናከር ጠይቀዋል። እህቶቻችን የተደፈሩ በየበረሃው የሚጠጡት ውሃ የላቸውምና በየበረሃው ወድቀዋልና እባካችሁ ሐዘናችንን ችግራችንን ተካፈሉን ጀግኖች እንዳላችሁ ደግሞ ዛሬም ድረሱልን። የምትችሉ በሁማኒታሪያን ኤድ ሁሉ እንድትረዱን፣ እጃችሁን እንድትዘረጉልን እንለምናለን። እንዲሁም ደግሞ በትዊተር፣ በፌስቡክ በተለያየ ለዓለም እንድታሳውቁ እኛ ብቻ አይደለንም። ኢትዮጵያ ኢትዮጵያን ልናቆም የምንችለው በኢትዮጵያዊነታችን እንደማንደራደር ታውቃላችሁ። የትግራይ ኃይሎች በኢትዮጵያ አቆጣጠር ከጥር 16 2014 ዓ ም ጀምሮ በኤርትራ መንግሥት ይደገፋል ባሉት የቀይ ባህር አፋር ኃይል ላይ እርምጃ መውሰዳቸውን ባረጋገጡበት መግለጫ ላይ ወደ አፋር ክልል ግዛት የገቡት የኤርትራ ቅጥር ተዋጊዎችን ድል በማድረግ ለትግራይና አፋር ሕዝቦች ወንድማማሽነት ዳግም ስጋት እንዳይሆኑ ለማረጋገጥ መሆኑን አስታውቀዋል። የትግራይ የውጭ ጉዳይ ቢሮ የተሰኘው ተቋም ያተመው መግለጫ ሰሞነኛ ጥቃቶች የደመቀባት መንስኤ እንዳይሆኑ ጥረት ማድረጉንና የሰብዓዊ ድጋፍ መግቢያ በሮችን ከማስከፈት የሰላም ጥሪን ያልተቀበሉ ኃይሎችን ከማጥቃት ተልኮው ባለፈ ጦሩ በክልሉ የመቆየት ዓላማ እንደሌለው አውስተዋል። ትናንቱ ሰልፍ መጠነኛ ተሳታፊዎች የነበሩበት ነበረ። በዋዜማው የነበረውና በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ከአማራ ተወላጆች ጋር በጋራ የተደረገው ሰልፍ ግን ቁጥሩ ከዚኛው ሰልፍ ላቅ ያለ መሆኑን ሰምተናል። በዚያ ሰልፍ ላይ የአፋርና የአማራ ክልልን ከሚመለከቱ ጉዳዮች በተጨማሪ በምዕራብ ኦሮሚያ በሚኖሩ የአማራ ተወላጆች ላይ የሚደርሱ የሰብአዊ መብት ረገጣዎች እንዲቆሙ መጠየቁን የነገሩን ደግሞ በሰሜን አሜሪካ የአማራ ፌዴሬሽን ምክትል ፕሬዚደንት አቶ ጌታቸው በየነ ናቸው። በወለጋ ሰሞኑን ወደ መቶ ስልሳ ስምንት ሰዎች እንግዲህ የመንግስት አካላት ሳይቀሩ የተናገሩት ትልቅ ጭፍጨፋ ተካሂዶባቸዋል። በቦታው የነበሩት ከዛም ልጠ የመጡት ሲነግሩን ሬሳ እንኳ በስርዓት የማይቀበርበት ከዚህ የበለጠ ኢንሁማን የሆነ ድርጊት በአማራው ላይ ምን ሊደረግ ይችላል? አሁን አፋሩንም ጨምሮ ማለት ነው እና ይህንን ጉዳይ በመቃወም ትልቅ ሰላማዊ ሰልፍ ተደርጓል። ጥሩ ተርናውት የነበረው ነው። የአማራው ድምፅ ተሰምቷል። የአፋሩም ድምፅ ተሰምቷል። አቶ ጌታቸው የፌዴራልና ክልል መንግስታት የጭካኔ ተግባራትን ለማስቆም ካለመቻላቸው በተጨማሪ የተጎጂዎችን ሕመም ለመጋራት አልቻሉም በሚል ወቀሳ አሰምተዋል። አማራውን ሊወክሉ ያልቻሉ እንዲሁ ለጊዜያዊ ፌዴራል መንግስት ውክልና የተቀመጡ ናቸው እንጂ በእውነት አማራው እንደዛ የተጎዳ እያዩ ዝም ሊሉ እንደማይገባ ተነጋግረናል። የፌዴራል መንግስቱ ጠቅላይ ሚኒስትሩንም በሚመለከት ትላንት በሰጠውትም ንግግር ላይ ተናግሬ ያለው እንደ አንድ ሀገር ጠቅላይ ሚኒስትር የአማራ ህዝብ በዛ አይነት ሁኔታ ሲጨፈጨፍ እሳቸው እቃወመዋለሁ በሚሉትም የቲፒኤልኤፍ ሰራዊት ማለት ነው እንደዛ ሲጨፈጨፍ ብሔራዊ የዝን የሀዘን ቀን ብለው ለአንድም ቀን እንኳ ሰንደቅ ዓላማ ዝቅ ሲያደርጉ አላየንም። ደብረ ብርሃን አካባቢ እንኳ አሁን ከወለጋ ተፈናቅሎ ከሞት ያመለጠውን ስደተኛ ሄደው አንድም ቀን ተፈናቃይ ሲጎበኙ አላየንም። በወሎም በየትም ቦታ ለጦርነት ወጣሁ የሚል የሀገር መሪ ከጦርነት የተረፈውን ህዝብ ይሄ ድረ ጦርነት ያለውን ትራውማ እንኳ ለማስወገድ ካገዝኩ ብለው የማጽናናት ጉብኝት ሲያደርጉ አላየንም አልሰማ ስለዚህ እንዲያውም የፌዴራሉ መንግስት ከሚደረጉት ሁኔታዎች አንጻር ምንም አይነት ህዝቡን የማገዝ ተሳትፎ ስላላሳየ የማውገዝም ጉዳይ ስላላሳየ የአማራው ህዝብ በተለይ በወለጋ አካባቢ ሲጨፈጭፍ የመንግስት እምጃለን አለበት ብለን እናምናለን ይህንንም አውግዘናል አለበለዚያ እንደ መሪ የነሱ እጅ ከሌለ በቀር ይህን ህዝብ ሄዶ ማጽናናት፣ መጎብኘት ተገቢ ነበር። አቶ ጌታቸው የአማራ ህዝብ ራሱን ለመከላከል ባቋቋማቸው የፋኖ አደረጃጀቶች ላይ ተጀምረዋል ያሏቸው ጫናዎችን በማንሳት ከትናንት በስቲያ የነበረው ሰልፍ እንዳወገዘም ለአሜሪካ ድምፅ ተናግረዋል። በምዕራብ ኦሮሚያ የደረሱ ሰብአዊ መብት ረገጣዎችን በተመለከተ የክልሉ መንግስት የኦሮሞ ነጻነት ሰራዊትን ተጠያቂ እንዳደረገ የኦሮሞ ነጻነት ሰራዊት ደግሞ በበኩሉ በድርጊቶቹ እጁ እንደሌለበትና የክልሉ መንግስት ባደራጃቸው ታጣቂ ኃይሎች ጥሰቶቹ እንደሚፈጸሙ መናገሩን በቀደሙ ዘገባዎች ማንሳታችን ይታወሳል። ከዩናይትድ ስቴትስ ተሻግረን ወደ አውሮፓ ስናመራ ደግሞ ከትናንት በስቲያ ቤልጅየም ብራሰልስ ላይ የትግራይ ተወላጆች ሰላማዊ ሰልፍ አድርገዋል። ነዋሪነታቸው በኔዘርላንድስ የሆነው አቶ ጎይቶም ኃይለሥላሴ በዚህ ቀን በዚያ ስፍራ ሰልፉ የተጠራበትን ዓላማ እንዲያስረድተውናል። እንደሚታወቀው በቅርቡ በአውሮፓ ህብረትና በአፍሪካ ህብረት የጋራ ስብሰባ ነበር የተጠራው እዚህ ቤልጅም ብራስልስ። በዛ ምክንያት እኛም የኢትዮጵያ ጠቅላይ ሚኒስትር እንደሚገኝ ስላወቅን እንደገናም የአፍሪካ አመራር በብዛት ይገኛሉ ስለተባለ ያንን አመልክተን ተዘጋጅተን ሰልፍ ጠርተን ነበር። በሰልፉ ከብዙ ሀገሮች የተገኘ የትግራይ ተወላጅ ነበር ማለት ነው። አቶ ጎይቶም በብራሰልስ ስብሰባ ላይ በነበሩ ሀገራትና አህጉራት ተቋማት አመራሮች ዘንድ በትግራይ ሕዝብ ዘንድ ደርሰዋል ያሏቸውን በደሎች በተሳካ ሁኔታ ማሳወቃቸውንም ተናግረዋል። ዋነኛው የእኛ ጥያቄ የነበረ የኢትዮጵያ ጠቅላይ ሚኒስትር አውሮፓ ህብረት የሚገኝበት ብራስለስ ሳይሆን እዚህ ኔዘርላንድ ውስጥ የሚገኝ የዓለም የፍርድ ቤት አይሲሲ ወይም ደግሞ ዘሄግ የሚገኘውን እዛ መገኘት ነበረበት እንጂ አውሮፓ ህብረት አይደለም የሚል መፎክር ስናሰማ ውለናል። ከዛ በመቀጠል ደግሞ የአፍሪካ አመራር ኃላፊነታቸው አልተወጡም፣ ብዙ ነገር እያዩ እንዳላዩ ሆነዋል። የኢትዮጵያ መንግስትም ትግራይ ውስጥ እየፈጸመው ያለ ግፍ እንዲያቆም ግፊት መደረግ እንዳለበት ስናሳውቅ ውለናል። ምክንያቱም ለሰው ልጅ የሚያስፈልገውን ብዙ ነገሮች ኤሌክትሪክ፣ ባንክ፣ ወዘተረፈ የመሳሰሉ ነገሮችን በኢትዮጵያ መንግስት ህዝባችን እንዳያገኝ ስለተከለከለ ካለ ገደብ እንዲገባለት እና እንዲፈቀድለት እነሱ ባላቸው አቅም ግፊት እንዲያደርጉ ለአውሮፓ ህብረት መንግስታት ጥሪያችን አቅርበናል ማለት ነው። ከዛ ቀጥሎም የተለያዩ ጥያቄዎችን አንስተናል። የአማራ ኃይሎች እና የኤርትራ መንግስት ከትግራይ እንዲወጡ አበክረን ጠይቀናል። በመላ አገሪቱ በግፍ ታስረው የሚሰቃዩ ያሉ ወገኖቻችንም እንዲፈቱ ጥሪ አቅርበናል። ብዙ ብዙ ነገሮችን የተነሳበት ሰላማዊ ሰልፍ ነበር። በዩናይትድ ስቴትስም ሆነ በአውሮፓ በተደረጉ ሰልፎች ላይ በተሰሙ ቅሬታዎች ላይ በኢትዮጵያ መንግስት በኩል መልስ ለማግኘት በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተወካዮችን ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። ጥረታችን ግን ይቀጥላል። ለአሜሪካ ድምፅ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። በአሜሪካን የኦሪገን አይዳዋና አካባቢዋ አገረ ስብከት በአማራና በአፋር ክልል በጦርነቱ ለተፈናቀሉ ሰዎች ከ11.5 ሚሊዮን ብር በላይ የሚያወጣ ምግብ ድጋፍ በማድረግ ላይ መሆኑን ገለጸ። ከቤተ ክርስቲያኗ የተለገሰው እርዳታ ያለምንም የእምነትና የአካባቢ ልዩነት ለተፈናቃዮች እንደሚደርስም የሀገረ ስብከቱ ስራ አስኪያጅ መላከ አሜን ዶክተር ፋሲል አስረስ አስረድተዋል። የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት ምክትል ቦርድ ሰብሳቢ ኡስታዝ መሐመድ አማረ ደግሞ ኢትዮጵያ በአሁኑ ሰዓት የሚያስፈልጋት እንዲህ አይነቱ አብሮነት ነው ሲሉ ድጋፋቸውን ገልጸዋል። መስፍን አራጌ ተጨማሪ ያለው። በዋሽንግተን የኦሪገን አይድዋና አካባቢው አገረ ስብከት ኢትዮጵያ ውስጥ በተፈጠሩ ጦርነቶችና ግጭቶች ምክንያት ጉዳት የደረሰባቸውን የህብረተሰብ ክፍሎች አቅም በፈቀደ መርዳት በአካል ተገኝቶ ማጽናናትና ለዘላቂ ድጋፍ መሬት ላይ ያለውን እውነታ መረዳትን መሰረት አድርጎ እንደተንቀሳቀሰ የአገረ ስብከቱ ስራ አስኪያጅ መላካሚን ዶክተር ፋሲል አስረስ ገልጸዋል። በአማራ ክልል ሰሜንና ደቡብ ወሎ፣ ሰሜንና ደቡብ ጎንደር፣ ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞን እንዲሁም በአፋር ክልል በሚገኙ ስምንት ቦታዎች በ በጦርነትና በግጭት ለተፈናቀሉ ወገኖች ከአስራ ሁለት ነጥብ አምስት ሚሊዮን ብር በላይ የሚያወጣ የምግብ እርዳታ እንደሚከፋፈል የሚናገሩት መላካሚን ዶክተር ፋሲል እስካሁን በአፋርና በሰሜን ሸዋ ለሚገኙ ተፈናቃዮች የምግብ ዱቄት ማከፋፈላቸውን ጠቅሰዋል። አፋር ላይ የተመለከት ነው፣ በጣም ያሳዝናል። ችግሩ ወደተከሰተበት የጦርነት ድምፅ ወደሚሰማበት በመጠኑ ቢሆን ቀረብ ብለን እዛ አካባቢ ትምህርት ቤት ላይ የተጠለሉ ወገኖችና አግኝተን ለማነጋገር ሞከረን ነበር። አይተናቸዋል፣ ያሳዝናሉ በአብዛኛው ህጻናት ናቸው፣ ጋውያን እና ሴቶች ናቸው ያሉት። ብዙ ወንዶች የሉም እና ጠይቀን ነበር እነሱን የመለሱልን ጦርነት ተሰልፈዋል የሚል ነው እና እነሱን በዛ አካባቢው በረሃ ነው። በረሃ ላይ በዚህ መንገድ እነሱን መመልከት እጅግ በጣም ያሳዝናል። ሆስፒታልም ሄደን ለመመልከት ሞክረናል። በጦርነቱ ምክንያት በቦምብ ፊቱ የተቃጠለ ምግራቸው ጉዳት የደረሰባቸው፣ ተለያየ ጉዳት የደረሰባቸው ወገኖችን ለማየት ችለናል። በተመሳሳይ ከኦሮሚያ ክልል ተፈናቅለው በደብረ ብርሃን መጠለያ ውስጥ የሰፈሩ የህብረተሰብ ክፍሎችን መጎብኘታቸውን ጠቅሰዋል። ሰሜን ሸዋ ላይ እጅግ በጣም የሚያሳዝነው ነገር በጥሩ ኑሮ ደረጃ ይኖሩ የነበሩ ወገኖች ዛሬ መጠለያ ላይ ወድቀው የዕለት ምግብ እንኳን አትሩ አይተናል። መኪና የነበራቸው እንደነበሩ፣ ቤት ንብረት የነበራቸው እንደነበሩ ገልጠውልናል። ቁጥራቸው ደግሞ በአንድ ቦታ ወደ ሰባት ሺ የሚደርስ ተፈናቃዮች እዛ በችግር ላይ ወድቀው ነው የተመለከትናቸው እና ያሳዝናል የወሰድ እንድላቸው የሁለት ሚሊዮን ብር ድጋፍ እንኳ እንዴት ነው የሚዳረሳቸው። የሚያሳስበው ቀጣይ ውስጥ ኑሯቸው እንዴት ነው የሚል ነው። ከሰጠናቸው እርዳታ በላይ በአካል ተገኝተን ጉዳታቸውን ማየታችን ተፈናቃዮቹን እንዲጽናኑ አድርጓቸዋል የሚሉት ስራ አስኪያጁ እርዳታው ሰውነትን እንጂ የእምነትና የብሔር ልዩነትን መሰረት አድርጎ አለመነሳቱን አያይዘው ገልጸዋል። ኢትዮጵያውያን የሃይማኖት ልዩነት የዘር ልዩነት ሳይኖረን ተረዳድተን ተደጋግፈን የምንኖር ሰዎች ነን። ታሪካችን ማንነታችን የሚገልጠው ይሄ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰሜን አሜሪካ ዋሽንግተን አይዶዋና አካባቢው ሀገረ ስብከት ድጋፍ ያደረጉ ወገኖች፣ አጠቃላይ ምዕመናን፣ ካህናቱ ይህንን ተልእኮ ይዘን እንድንሄድ ሲነግሩን የሃይማኖት ልዩነት ሳይኖር የዘር ልዩነት ሳይኖር ጉዳት ለደረሰባቸው ለሁሉም አካላት እንድናደርግ ነው። ይህንን የቤት ስራ ሰጥተውን የመጣ ነው። ከአሜሪካ ዋሽንግተን፣ ኦሪገን፣ አይዶዋ እና አካባቢው ሀገረ ስብከት ጋር በመተባበር በአፋር የሚገኙ ተፈናቃዮችን በመጎብኘትና እርዳታ ማግኘት የሚገባቸውን አካላት በመለየቱ በኩል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና ሌሎች እገዛ ማድረጋቸውን የምክር ቤቱ ምክትል ቦርድ ሰብሳቢ ኦስታዝ መሐመድ አባቴ ይናገራሉ። ይሄ ነገር አሁን ሀገራችን ካለችበት ተጨባጭ ሁኔታ አንጻር በከፍተኛ ደረጃ ትልቅ ትኩረት ሊሰጠ የሚገባና ሊቀጥል የሚገባ ጉዳይ ነው። እጅግ በጣም የሚያስመሰግን ነገር ነው። የሃይማኖት ሰዎችም ተግባር ይህ ነው። ከአሜሪካ እዚህ ድረስ መምጣት ቀላል አይደለም። ብዙ ነገሮች ያስፈልጋሉ። ነገር ግን ሰውን ለመርዳት ያለው ርቀት፣ በእምነት መገኘት ያለው ርቀት ከምላስ እስከ ልብ ድረስ ያለው ርቀት በጣም ሰፊና ረጅም ከሆነ ከቅርብ ቦታ እንኳን ለወገን መድረስ አይቻልም። ከምላስ ከልብ ድረስ ያለችዋ ርቀት ደግሞ ቅርብ ከሆነች ከየትኛውም ዓለም የትኛውም ጫፍ ላይ ላለ ወገን መድረስ የሚቻልበት ሁኔታ ይኖራል። ኢስላማዊ አስተምህሮትም ሰውን በሰውነቱ እንጂ በእምነቱና በቀለም አይነቱ በትውልዱና በመደብ ልዩነቱ አይፈርጅም ይላሉ ኡስታዝ። ቁርአን ውስጥ የአንድ ሰውን ህይወት ያዳነ የመላው ዓለምን የአደም ልጆችን ህይወት እንዳዳነ የአንድ ሰውን ህይወት ደግሞ አላገባብ የቀጠፈ ሰው ደግሞ የአደም ልጆችን ህይወት በሙሉ እንደቀጠፈ ደንግገናል፣ ተጽፏል ይላል። የተሰጠው እርዳታ ከዚህ ከሃይማኖት አንጻር በሚታይበት ጊዜ ሰውን ለመርዳት የሃይማኖትም ይሁን የሌላ እሳቢዎች ገደብ ሊያደርጉ እንደማይገባ የሚያሳይ ነው ማለት ነው። ኡስታዝ መሐመድ ከአሜሪካ የመጡት የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር በመሆን ሰብአዊ እርዳታውን በማከፋፈላቸው ደስታቸውን ገልጸዋል። መላካሚን ዶክተር ፋሲልም አዋጩ መንገድ ይላሉ ልዩነት የተለያየው ማህበረሰብ አንድ ሆኖ ነው ከችግሩ ሊወጣ የሚችለው። የሃይማኖት ልዩነት ሳንፈጥር ስንረዳዳ ነው ወደ ተሻለ መንገድ መጓዝ የምንችለው። ሀገራችንን መለወጥ የምንችለው ይህንን የተዘራውን የልዩነት ዘር በአንድነት ሆነን ነቅለን አንድ ልብ ሆነን መጓዝ ካልቻል ጉዳቱ አሁን ካለው የበለጠ እየከፋ ነው የሚሄደው። የኦነግ ሸኔ ኃይሎች ሰነዘሩት በተባለ ጥቃት ከኦሮሚያ የተለያዩ አካባቢዎች ተፈናቅለው ደብረ ብርሃን የሰፈሩ ሰባት ሺህ አንድ መቶ ሰዎች መኖራቸውን የአካባቢው አስተዳደር አስታውቆ ነበር። ከምዕራብ ሸዋ ዳኖ ወረዳ ተፈናቅለው በመጠለያ ጣቢያው መኖራቸውን የሚገልጹት ቄስ ፈቃድ አጎናፍር በግብርናና በመንግሥት ስራ ተቀጥረው ያፈሩትን ሀብታቸውን ትተው ከቤተሰቦቻቸው ጋር መፈናቀላቸውን ገልጸው ሰው በሚያስፈልግበት ሰዓት ሰው ሆነው ተገኝተዋል ያሏቸውን ተራድኦ አቅራቢዎች አመስግነዋል። ቤተክርስቲያን ይህንን አስባ ህዝብን እንደዚህ መርዳቷ ንብረቷ ሀብቷ ሰው ነው በሚል አስበው ቤተክርስቲያን አካባቢ መህዝቡን እንደዚህ አስበው ይህንን ድጋፍና እርዳታ በማምጣቷ በራሴና እዚህ ባለው በሞላ ህዝቡ ስም ከፍ ያለ ምስጋናዬን አቀርባለሁ። እዚያው ምዕራብ ሸዋ ውስጥ በግል ስራ ሲተዳደሩ የነበሩትና በተፈጠረው ግጭት ተፈናቅለው ከቤተሰቦቻቸው ጋር ወደ ደብረ ብርሃን የመጡት ደጀን የታደሰ ደግሞ የተደረገውን ድጋፍ አድንቀው ለጋሽ አካላት ትኩረት ቢያደርጉበት ያሉትንም ጠቁመዋል። እዚህ አሁን በጣም የተጨናነቀ ነው። ቦታው ከተሰጠን መጠለያ ተርፎ ውጭ የሚተኛ ህዝብ ሁሉ ያለበት ሁኔታ ነው ነው ያለው። በጣም አክሴት ሁሉም በአንድ ላይ ታፍጎ ነው ህጻናት በአንድ ላይ ሆኖ አዛውንቶች በአንድ ላይ ሆኖ ነው እያደሩ እየዋሉ ያሉት። እጅግ በጣም አሳሳቢ ነው። ለከፍተኛ በሽታ የሚጋለጡ የሚችሉበት ሁኔታ ነው ያለው። መጠለያ ነገር ተሰርቶ የሚገቡበት ሁኔታ ቢኖር ጥሩ ነው። ለዘላቂነት ደግሞ ስራ ቢፈጠር ጥሩ ነው። ከምንም በላይ ግን ለወደፊቱ መንግስትም ትኩረት ሰጥቶ ወደ ቦታው ህዝቡ ተመልሶ እዛ ጋር እንግዲህ ብዙ አልፍጥለን የመጣ ነው በዛ ተመልሰን እዛ መኖር ብንችል ነበር ሰላም ካለ። ከአፋር ውስጥ ከሶስት መቶ ሺህ በላይ ሰዎች የተፈናቀሉ ሲሆን በአማራ አማራ ክልል ደግሞ ጦርነቱ ባስከተለው ሰብአዊና ቁሳዊ ጉዳት ከ11.5 ሚሊዮን በላይ ህዝብ አስቸኳይ የምግብና የመልሶ ማቋቋም ድጋፍ እንደሚያስፈልገው መረጃዎች ያመለክታሉ። ይህን ችግር በመንግስት አቅም መሸፈን አይቻልም፣ የሚሉት የአማራ ክልል አደጋ መከላከልና ምግብ ዋስትና የህዝብ ግንኙነት ኃላፊ እያሱ መስፍን በርካታ የማህበረሰብ ክፍሎች በመደራጀት እያደረጉት ላለው መልካም ተግባር አድናቆታቸውን ገልጸዋል። በአሜሪካ የሚገኙ የተለያዩ የእምነት ተቋማት በተለያየ ጊዜ የተለያዩ ድጋፎችን አድርገውልናል። ከዚህ በፊትም ከቤንሻንጉል ጉንዝ የተፈናቀሉ ወገኖችን በመደገፍ ረገድ ከአሪዞና አሜሪካ የመጡ አባቶች ቦታው ድረስ በመገኘት ትምህርትም ሰጠዋል፣ ተፈናቃዮችን አጽናንተዋል። አሁንም በተመሳሳይ ይህ ችግር ገጥሞነ ቁጥሩ ከአስራ አንድ ነጥብ ስድስት ሚሊዮን በላይ ህዝብ የከፋ የምግብ ድጋፍ እና ለመልሶ ማቋቋም እንደሚያስፈልግ በክልሉ መንግስት ከተገለጸበት ጊዜ ጀምሮ በርካታ የአሜሪካ የሚገኙ የእምነት ተቋማት የበኩላቸውን ድርሻ እያደረጉ ነው። ይህ ችግር ነገ ተሻግረ ነው። ችግሩን ታሪክ እንደምናደርገው ምንም ጥርጥር የለውም እና እነሱም ለክልሉ ሕዝብና ለኢትዮጵያ ሕዝብ ያላቸውን አጋርነት እየገለጹ ነው እና ታሪክ የማይረሳው አብሮነት ስቴት ተገምዶ የቆየውን የመተሳሰብና የመደጋገፍ እሴታችን ያሳየ በመሆኑ በጣም በጣም በጣም በአክብሮት ነው የምናየው። ልኡካን ቡድኑ ነገ ወደ ወሎ የሚያቀና ሲሆን በሰሜንና ደቡብ ጎንደር የሚገኙ ተፈናቃዮች የመጎብኘትና የመርዳት መርሃ ግብሩ በሚቀጥሉት ጊዜያት እንደሚካሄዱ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከደሴ። እያዳመጣችሁት ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤን ኤስ ኤስ 12 ላይ ይደመጣል። በኢሜይል ልታገኙን ለምትፈልጉ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን ለሁለተኛ አጋማሽ ወደያዝ ነው የመጀመሪያ ቅንብር እንውሰዳችሁ ቀጣዩ መሰናዷችን ዛሬ የካቲት 12 ቀን 2014 ዓ ም የሚከበረውን የሰማዕታት ቀን ያስቃኘናል። ልክ የዛሬ 80 ዓመት ፋሽስት ኢጣሊያ በአዲስ አበባ ከተማ ብቻ ከ30 ሺህ የማያንስ ሕዝብ በግፍ የጨፈጨፈበት ዕለት ነው። ጭፍጨፋው የተካሄደው አብርሃ ደቦጭና ሞገስ አስክዶም የተባሉ ወጣቶች በወቅቱ የፋሽስት ኢጣሊያ ወኪል ገዢ በነበረው በማርሻል ሩልፎ ግራዚያኒ ላይ የተፈጸመውን የግድያ ሙከራ ተከትሎ ነበር። ለመሆኑ ኢትዮጵያዊ አርበኝነትና የካቲት 12 የሰማዕታት መታሰቢያ ቀን ምን ያገናኛቸዋል? በዚህና ተያያዥ ጥያቄዎች ዙሪያ መለስካቸው አማሃ ከኢሚሪተስ ፕሮፌሰር ሹመት ሲሻኝ ጋር ቆይታ አድርጓል። ኢሚሪተስ ፕሮፌሰር ሹመት ሲሻኝ ለአያሌ ዓመታት በዩናይትድ ስቴትስ ቨርጂኒያ ክሪስቶፈር ኒውኮርትስ በተባለ ዩኒቨርሲቲ የታሪክ ፕሮፌሰር ሆነው በምርምርና በመምህርነት ሲሰሩ ቆይተዋል። ከአምስት ዓመታት ወዲህ ግን በባህር ዳር ዩኒቨርሲቲ በታሪክ መምህርነት እያገለገሉ ይገኛሉ። የካቲት 12 ቀን 1929 ዓ ም ፋሽስት ኢጣሊያ በኢትዮጵያውያን ላይ ዘግናኝ ጭፍጨፋ ያካሄደው ኢትዮጵያን ከያዘ ከአንድ ዓመት ያህል በኋላ ነበረ። ፕሮፌሰር ሹመት ሲሻኝን ስለዚህ የሰማዕታት ዕለት እንደ ታሪክ ተመራማሪነቶም ሆነ እንደ መምህርነቶ ለአዲሱ ትውልድ ምን አዲስ ነገር ይነግሩታል አልኳቸው። ፕሮፌሰር ሹመት በ1937 ዓ ም ሲሉ በአውሮፓውያን ዘመን አቆጣጠር እንደሆነ ለአድማጮች ተመልካቾቻችን እናስታውሳለን። እንኳን አነሳኸው ጣቶቹ እና በታሪክ እንጀምር። ጣሊያኖች የኢትዮጵያ ላይ ወረራ በሚያካሂዱበት ጊዜ በአስራ ዘጠኝ መቶ ሀያ ስምንት አመተ ምህረት የገጠማቸው ተግዳሮት ሌላ የአውሮፓ ቅኝ ገዢዎች በአብዛኛው የአፍሪካ እና የኤዥያ ሀገሮች ያልገጠማቸው አይነት ነው የነበረ። አውሮፓውያኖቹ አፍሪካውያን ታሪክ የላቸውም፣ አፍሪካውያን የአባት አገር የላቸውም አፍሪካውያኖቹ፣ ፓትሪዮቲዝም ወይም አገር ወዳድነት የላቸውም ማለት ነው። በዚህ ምክንያት አብዛኛው የአፍሪካ ማህበረሰብ ከዚያች ከጠባቡ ክልሉ ውጭ እርስ በእርሱ የሚያስተሳስር አንድ ላይ የሚያስተባብረው ተቋምም ሆነ መዋቅር ስላልፈጠረ በአውሮፓ ገዢዎች ሁሉንም አጠቃሎ ለመያዝ በጥቂት ኪሳራ ቀላል ሆኗል። ጣሊያኖች ወደ ኢትዮጵያ ቀደም ሲሉ አድዋ በአስራ ዘጠኝ መቶ ሰማኒያ ስምንት በኋላ ደግሞ ከአርባ አመት በኋላ በአስራ ዘጠኝ መቶ ሀያ ስምንት ሲመጡ ታሪክ ያለው የአባት አገር ስሜት ያለው ሕዝብ ነው የገጠማቸው እና በዚህ ምክንያት ኢትዮጵያና ኢትዮጵያዊነትን በከፍተኛ ደረጃ የዋጉት ነበር። ኢትዮጵያን እጅ ለማድረግ ኢትዮጵያዊነትን ማፍረስ አለብን፣ በአብዛኛው ፖሊሲ ያስደው የተቀረጸው በዚህ ነው። ለዚህ ደግሞ ምክንያት ናቸው ብለው ይወቅሱ የነበሩት ወጣት ኢትዮጵያውያንን ነው ያንግ ኢትዮፒያን ሲሏቸዋል። በዚያ ጊዜ መጠነኛ የሆነ የአውሮፓ ትምህርት ቀስመዋል። ጉዳቱ በደንብ ይገባቸዋል። ኢትዮጵያዊነት በሰፊው ሕዝብ ልብ እንዲሰርጽ ከፍተኛ የሆነ ቅስቀሳ ያደርጉ ነበረ እና ይሄ ለነጭ አልገዛ በአይነት በከፍተኛ ደረጃ እያስፋፉት ያሉ እነዚህ ያንግ ኢትዮፒያንስ የሚባሉት ናቸው። እንዲያውም ባዶግዮ አዲስ አበባ ሚያዚያ ሀያ ሰባት ነው የገባው። ባዶግዮ ማለት የጣሊያን የጦር አዛዥ ነው። አዲስ አበባ ከመግባቱ ከሶስት ቀን በፊት ከሙሶለኒ ትዕዛዝ በቴሌግራም ተላልፎበት ነበረ። እንደ ደረስክ እነዚህን ያን ኢትዮፒያንስ ነን እያሉ ራሳቸውን የሚጠሩ ኃይሎችን እንድትመነጠርልኝ ነበር ያለው እና ያ የካቲት አስራ ሁለት አስራ ዘጠኝ መቶ ሰላሳ ሰባት ዓመተ ምህረት የተካሄደው ጭፍጨፋ አዲስ አበባ ላይ የዚያ የጣሊያን ፖሊሲ ቀጣይነት ነበረ። ኢትዮጵያንና ኢትዮጵያዊነት ስሜትን ለማፍረስ ኢትዮጵያዊነትን የሚያራምዱትን የኢትዮጵያዊነት ስሜት ገፊዎቹን እነዚህን ያንግ ኢትዮፒያንስ እንዴት አድርገን መንጥረን እናጥፋቸው፣ ሙሉ በሙሉ አገሩን ለመቆጣጠር ያንን ሀሳብ በጠቅላላ ሀገሪቱ ውስጥ እንዲጠፋ ማድረግ አለብን ከሚሉት ፕላን አንጻር ነው እንግዲህ የካቲት አስራ ሁለት እንደ መነሻ፣ እንደ ሰበብ፣ እንደ ፕሪቴክስት ሆኖ ያገለግላቸው የባህሉ አከባበር ኢትዮጵያን እንዳንድ ሀገር ከማነጽና ኢትዮጵያዊነትን በመልአተ ሕዝቡ ከማስረጋ አኳያ የተጫወተውን ሚና እንዴት ይመለከቱታል እርስዎ? በሁለት መንገድ ነው የምንመለከተው። አንደኛ በዚያ ምክንያት የሆነው የኢትዮጵያዊነት ሀሳብ ኢትዮጵያ በጥንካሬዋ እንድትቀጥል ካስፈለገ የዚህ አይነት ስሜት መቀጠል አሁንም አስፈላጊነቱን ለማረጋገጥ እነዚያ በዚያ ጊዜ ሰማዕትነቱን የከፈሉትን ወንድሞቻችን ልናስታውሳቸው ይገባል። ያን የምናስታውሰው እንዲሁ እነሱን ለማክበር ብቻ እና ለማስታወስ ሳይሆን የትውልድ ቀጣይነት ነው እንግዲህ የሀገር ቀጣይነትንም ሊያረጋግጥ የሚችለው አፍሪካንስ ሀብ ኖ ሂስትሪ ብለው ነው እነዚያ የተነሱት። ታሪክ እንዳለን ለማስታወስ በዚያም ምክንያት ጽናት ለማግኘት እንድንችል የግድ እንደዚህ ያሉ ወሳኝ የታሪክ ክስተቶችን ማስታወስ እና ማክበር ያስፈልጋል። የበዓሉን አከባበር ስንቃኘው ባለፉት መንግስታት ማለት ነው እንደውም ከንጉሠ ነገሥቱ ከአጼ ኃይለ ሥላሴ ጀምሮ እስከ ዛሬ ድረስ በእያንዳንዱ ዘመን እንበለውና ዘመን ኃይለ ሥላሴ ወይም ዘመን አጼ ኃይለ ሥላሴ፣ ዘመነ ደርግ እያለን ብንከፋፍለው በእያንዳንዱ ዘመንና ከዘመን ዘመን ከፍና ዝቅ እያለ ነው የመጣው። እንዲሁም አሁን ደግሞ ታስቦ ብቻ መዋል ጀምሯል። ይህንንስ እንዴት ይመረምሩታል? ቢሆን ይህን ያህል ብዙ ትኩረት አልሰጡትም። ያለችን አንዲት ማስታወሻ ናት፣ የካቲት አስራ ሁለት ይኸውም ስድስት ኪሎ የሚገኘው የሰማዕታቱ ማስታወሻ ነው። ከዚያ ውጭ የተሰራ የለም። የሚያድገውን ወጣትን ያን እያወቀ እንዲያድግ በዚያ ደግሞ ከፍተኛ የሆነ ቅናት እየተሰማው ያንን ቆራጥነትና ያንን ስሜት ለማስቀጠል በሰው ልብ ለማሳደር ብዙ ሙከራዎች አልተደረጉ። በደርግም ጊዜ እንደዚሁ የስሙላ አይ አይነት አመት ጠብቆ ማካሄድ ነው እንጂ ይህን ያህል ያ ሀሳብ ሰው ዘንድ ሰርጾ ጎልቶ እንዲታይ የተደረገበት ሙከራ የማስታውስ ሰው የለም። ከቅርብ ጊዜ ወዲህ ደግሞ በተለይ ኢህአዴግ ስልጣን ከያዘ ወዲህ ያ አይነት ኢትዮጵያዊነት ያ አይነት ሀገራዊ ስሜት በከፍተኛ ጥርጣሬ እና አንዳንዴ በበጎ ስለማይታይ በተቻለ መጠን ሁኔታውን ማንኳሰስ እንዲያውም ከህዝቡ አይምሮ እንዲወጣ ማድረግ ላይ ነው እንጂ ትውስታውን ለማጠናከር የሚደረግ ሙከራ የለም። በተወሰነ ደረጃ የተቀመጠ ነው። ይሄ ነው ታዲያ እንደ አለመታደል ብንቆጥረው ይገባል። ምክንያቱም ያ የተከሰተው ሁኔታ የካቲት አስራ ሁለት አስራ ዘጠኝ መቶ ሰላሳ ሰባት የጠላትን ጭካኔ፣ ጠላት ኢትዮጵያና ኢትዮጵያዊነትን ለማፍረስ ምን ያህል እንደቆረጠ የሚያስረዳ ብቻ ሳይሆን ያን በተደረገው ጭፍጨፋ ምክንያት ከፍተኛ የሆነ የልሂቅ ክፍተት ተፈጥሯል። ሰላሳ ሺህ ኢትዮጵያውያን ናቸው አዲስ አበባ ላይ የተጨፈጨፉት። እነዚህ ሰላ ሰላሳ ሺህ ኢትዮጵያውያን በአብዛኛው እየተመረጡ ነው። ማን ነው ዘመናዊ የሆነ የኢትዮጵያዊነት ሀገራዊ ባህሪ ያለው ማን ነው ኢትዮጵያዊነትን አራማጅ ማነው የጥቁር አንበሳ ቡድን አባል ሆኖ አሁን ተመልሶ ከተማ ውስጥ የገባ እየተባለ እየተመነጠረ ነው ያለቀው እና ኢትዮጵያ መጀመሪያም ሲጀመር ብዙ የተማሩ ልሂቃን አልነበሯትም። ችኑ የነበረችውን ትንሽ እርሾ ነው ደስቶብን የሄደ ጣሊያን እና ይህንን ማስታወስ የዚህ ጉድለት ደግሞ በኋላ ለፈጠሩብን ችግሮች ሁሉ ምክንያት መሆኑን ማወቅ ያስፈልግ ነበረ። ማስገንዘብ ያስፈልግ ነበር። አንስተውታል። አሁን ትንሽ ተንተን እንዲያደርጉልኝ፣ የካቲት አስራ ሁለት የሰማዕታት ቀን መነሻ በሁለት ኢትዮጵያውያን ወጣቶች አማካኝነት በግራዚያንና በፋሽስት ሹማምንት ላይ የተፈጸመው የግድያ ሙከራ ነበረ። ይህ ድርጊታቸው በአርበኝነት እንቅስቃሴው ላይ ትቶት ያለፈውን ተጽዕኖ እንዴት ይገመገሙት? ለርሰው መጀመሪያ ራሱ የዚህ ድርጊት ተሳታፊ የነበሩትን ወጣቶች እናያቸው። በትብልቅ ኤርትራውያን ናቸው። ያደጉት እና የተማሩት አዲስ አበባ ተፈሪ መኮንን ትምህርት ቤት ነው። እስነ ልቦ ናቸው የታነጸው በኢትዮጵያዊነት ነው። አምረው የሚታገሉት የኢትዮጵያን ጠላቶች እና ፋሽዝምን ነው። እና ይሄ በዚያ ጊዜ የነበረውን ስሜት በተለይ በዚያ ትውልድ የነበረውን ከተለያዩ አካባቢዎች የተውጣጡ ኢትዮጵያውያን በጠነከረች ኢትዮጵያ ራሳቸውን እንደ ማህበረሰብ ሀገሯንም እንደ ሀገር ከፍተኛ ደረጃ ለማድረስ የነበራቸውን ቁርጠኝነት የሚያስታውስ ነው እና ራሳቸው የተሳፊዎቹ አስተዋጽኦ ራሱ ስለዚህ፣ ያው ጊዜ የነበረው ስሜት በዚያ ትውልድ አካባቢ ስለነበረው ስሜት ብዙ ይነግረናል። ያንን በማጣታችን ምክንያት ብዙ ኢትዮጵያውያን ተመንጥረው በመጥፋታቸው ምክንያት በኋላ የደረሰብን ድክመት እና አሁን ያለንበትም ሁኔታ አስተዋጽኦ ያደረገ ይመስለኛል። አንዳንድ የታሪክ መምህርና ተመራማሪ በዚህ ጊዜ እናስበውና ቀኑንም በዚህ ጊዜ በዚህ ቀን ከተጨፈጨፉት ሰዎች መካከል ወይንም ታስረው ስቃይ ከደረሰባቸውና በኋላም ከተገደሉት ሰዎች መካከል እንደው ጉልህ ጉልህ ናቸው ብለው የሚሏቸውን ያስቧቸዋል። ብዙ ናቸው። በተለይ በመጀመሪያውን አንድ ዓመት ከማይጫው ሽንፈት በኋላ የአርበኝነቱን ትግል ወደ ደቡብ በመሄድ እንደገና በመቀስቀስ ታሊያኖችን እንታገላለን ብለው ቆርጠው የነበሩ በብዙ መቶ የቆጠሩ የነበሩ የሆለታ ሚሊተሪ አካዳሚ ሰልጣኞች፣ የተፈሪ መኮንን ትምህርት ቤት ተማሪዎች፣ ከተለያዩ አካባቢዎች የተሰባሰቡ ያ የመጀመሪያው ትውልድ ልንለው እንችላለን። ምክንያቱም ዘመናዊ ትምህርት የተጀመረው ዳግማዊ ምኒልክ ዘመን መጨረሻ ላይ ነው። ስለዚህ በተጀመረ በሃያ ምናምን ዓመቱ ነው ይሄ ወረራ የመጣው እና ብዙ አልነበሩም፣ ግን እነዚያ በሙሉ እንዳለ ነው ገንዘብ ናቸው። አንዳንድ የታሪክ ተመራማሪዎች ድርጊቱ በተለይ በተማሩ ኢትዮጵያውያን ላይ ፋሽስቶች የወሰዱት ጨካኝ እርምጃ የሀገረ መንግስቱን ግንባታ የዋሊት ጎትቶታል ይላሉ። ምን አስተያየት አሉት እርስዎ? ምንም ጥርጥር የለውም። ምክንያቱም ያ ትውልድ ደግሞ ለየት ያለ ትውልድ ነው። ለየት ምለው በኋላ ከጣሊያን በኋላ ከተወለድ ነው ትውልድ ጋር እያለ ነው። እንዴት ነው ለየት ያለ ምለው? በመጀመሪያ ደረጃ የውጭውን ትምህርት ለእንደ ማንኛውም ትምህርት ቤት እንደሄደ ሰው ተቀብለውታል። ሁለተኛ፣ ባህላቸውንም እና የአገሯን እባራዊ ሁኔታ በሚገባ የተገነዘቡ እና ስር የጨበጡ ነበሩ። በኋላ ለተፈጠረው አንዳንድ ጊዜ በጣም ቅብ የሆነ ዘመናዊነት ዘመናዊነትን ያለምንም ምንም ጥንቃቄ እና ያለምንም ትንታኔ እንዲያው ዝም ብሎ እንዳለ መዋጥ ያ ያ ሁሉ አበሳ የሚመጣው እንግዲህ ሥር ያልጨበጠ ልሂቅ በሚያድግበት ሁኔታ ነው። ከዚያ በኋላ ለተወለደው ትውልድ አቀባባይ አልነበረው። በራሱ ያደገና ከራሱ ስህተት ብቻ እየተማረ ወደፊት የገፋ ነው። ስለዚህ ብዙ ስህተቶች ተፈጽመዋል። በኋላ ለወደቅንባቸው አንዳንድ አላስፈላጊ ስህተቶች እኔ ምክንያት ይሆናል የምለው አቀባባይ ስላልነበረን ነው። የምንማርበት ራሳችንን የምናነጻጽርበት ከኋላችን ሌላ ትውልድ አልነበረም እና ያ ከፍተኛ ክፍተት ፈጥሯል። ብዙ ጊዜ የሚነሳው ነው። በአዲስ አበባና በአካባቢዋ እንዲሁም ደግሞ በደብረ ሊባኖስ ገዳም የተፈጸመው ፋሽስታዊ ጭፍጨፋ ነው። በሌሎች የኢትዮጵያ ክፍሎችስ ምን እንደተደረገ ታሪክ የመዘገበው ነገር አለ። ኢትዮጵያዊነትን ያራምዳሉ ወይም ጣሊያን ለአቀደው ፕላን እንቅፋት ይሆናሉ ተብለው የሚጠረጠሩ ግለሰቦችም የሃይማኖት ተቋማትም እንዲሁም ህዝቦች እንደ ህዝብ ታርጌትድ ሆነው ኢላማ ተደርገው ይሰራባቸው ነበረ። በአብዛኛው የጣሊያን መርሆ የተመሰረተው ኢትዮጵያዊነትን የሚያራምዱ ተቋማት መዋቅሮች ሁሉ መፍረስ አለባቸው። ለምሳሌ የአስተዳደር መዋቅሩ ራሱ ኢትዮጵያዊነትን በማያስታውስ መንገድ መቀረጽ አለበት ስለተባለ ሀገሯን በጠቅላላ በስድስት ክፍል ከፍሏታል። ኢትዮጵያ እንደ ሀገር ሳይሆን ኢትዮጵያ እንደ ጎሳ እንድትዋቀር እና ሰዎች የራሳቸውን ኢትዮጵያውያን ሳይሆን በጎሳቸው እንዲመለከቱና የጎሳ ማንነት እንዲጎለብት ተብሎ ወደ ላይ ወደ ስሜን ያለውን ትግራይንና ኤርትራን አስመራ ዋና ከተማው በማድረግ ጎቨርኖ ኤርትሪዮ ብለው በኤርትራና ትግራይን አንድ ላይ አቋቋሙ። ከዚያ ቀጥሎ ያለውን አማርኛ የሚናገረውን ጎጃምን፣ ጎንደርን፣ ወሎን እና ስሜን ሸዋን ደግሞ ጎቨርኖ አማሃራ ብሎ መቀመጫውን ጎንደር አድርጎ ራሱን እንደ አማራ ብቻ እንዲ አድርጎ አዋቀረው። ወደታች ወደ ደቡብ የነበሩትን አራት አምስት ክፍለ ሀገሮች አንድ ላይ ጨፍልቆ ጅማ ዋና ከተማውን አደረገ። በምስራቅ በኩል ደግሞ ጋዴል እና ሶማሊያን አንድ ላይ አድርጎ መቀመጫውን ሞቃዲሾ ላይ አድርጎ የሶማሌ ብቻ ግዛት የሆነ አካባቢ ፈጠረ። ስለዚህ በተቻለ መጠን የጣሊያን ጥረት ኢትዮጵያን እንደ ሀገር የሚያስታውሱ አወቃቀሮችና ተቋሞች ሁሉ በሙሉ እንዲፈርሱ ማድረግ ነው። በስራ ዘጠኝ መቶ ሰላሳ ስድስት መጨረሻ ላይ አማርኛ የአገሯ መጠቀሚያ ቋንቋ እንዳሆን ተከለከለ። ኢትዮጵያውያን ከተለያየ አካባቢ መጥተው ይማሩባቸው የነበሩ ትምህርት ቤቶች ተዘግተው የየአካባቢ ትምህርት ቤቶች ጣሊያንኛ ብቻ የሚሰጥባቸው ተከፈቱ። እንዲሁም ደግሞ የኢትዮጵያዊነትን አሁንም እያራመዱ ነው ተብለው የሚጠረጠሩ አካባቢዎች በቀጥታ ሌላ ተጻራሪ ጎሳ እንዲነሳባቸው እና እንዲዘምትባቸው የሚያቀነባብሩ የጣሊያን ከፍተኛ መኮንኖች ሊላኩ ነበረ። ለምሳሌ የማስታወሰውና በደንብ በታሪክ የተመዘገበው በሸዋ ውስጥ በዚህ በአንሶቂያ፣ በግድል በአጣየ አካባቢ የአርበኝነት እንቅስቃሴው ሲያስቸግራቸው ያንን ለመጻደር ሲሉ ወደ ቆላው እየወረዱ ሌሎች ጎሳዎችን በማደራጀት በማባበል በላይኛው ሰራተኛው ላይ እንዲነሳበት ያደርጋሉ፣ እና በፖሊሲ ደረጃ ሁሉ በዚህ አይነት ሁኔታ ጭፍጭፋዎች ይፈጸሙ ነበረ። ከሃይማኖት መሪዎች አንዳንዶቹ በዚሁ ይህን የኢትዮጵያዊነትን ስሜት ያራምዳሉ፣ ህዝቡን ያሰባስባሉ፣ ኢትዮጵያዊነትን ያስታውሳሉ የሚባሉ በየ አካባቢው እና አቡነ ሚካኤል እና አቡነ ጴጥሮስ እንደዚህ ሁሉ እንግዲህ የዚያ ጣሊያን ፖሊሲ ሰለባ የሆኑ ናቸው። በደብረ ሊባኖስም የተፈጸመው እልቂት ብዙ መቶ መነኮሳት ነው የተገደሉት። እንዴት ባለ መንገድ ቢታወስ ይሻላል? ከዚህ በኋላ ይላሉ እርስዎ የካ የተረዳል። በካቴታ አስራ ሁለት መታወስ ያለበት ከተጻራሪ ኃይሉ አንጻር ነው። ተጻራሪ ኃይሉ የምለው የፋሽስት ፖሊሲን ነው። ፋሽስቶች ለምን ኢትዮጵያዊነት አልመቻቸው አለ? እንግዲህ ፋሽስቶች ኢትዮጵያዊነትን ያልወደዱት ለእነሱ ተገዥነትን ቀላል ስላላደረገላቸው ነው። ሌሎቹም የአውሮፓ ቅኝ ገዥዎች በቀላሉ ቀንቷቸው እኛ ለምን ይህን የመሰለ ተግዳሮት ገጠመ ብለው በሚያስቡበት ጊዜ ይሄ የነበረ ጠንከር ያለ የኢትዮጵያዊነት ስሜት እስካለ ድረስ የእነሱ ሀሳብ እንደማይፈጸም ይህ ህዝብ ታሪክ ያለው ህዝብ ነው። ታሪክ ያለው ህዝብ ስለሆነ የራሱን ታሪክ ይጽፋል። የራሱ የሆነ ምንነት፣ ጠንካራ ምንነትም ፈጥሯል። ይሄ እንግዲህ ኢትዮጵያውያንን ከ ከጣሊያኖች ከአውሮፓውያኖች ጋር ጎን ለጎን አቆማቸው ማለት ነው። ብዙ አውሮፓውያን እጅግ በጣም የሚጠሉት እና የሚያበሻቅጡት ሀሳብ ቢኖር ይሄ አይነት ኢትዮጵያዊነት ነው። ብዙ የተጻፈ አለ። ይሄ በአስራ ዘጠነኛው ክፍለ ዘመን መጨረሻ እና በሃያኛው ክፍለ ዘመን መጀመሪያ ላይ አብዛኛዎች ስለ ኢትዮጵያ የተጻፉት ሁሉ ይህንን ከፍተኛ የሆነ የአውሮፓ ጥላቻ ሪዘንትመንት የሚያንጸበረቁ ናቸው። አሁን እኛ ያን ኢትዮጵያዊነት ስንተዋቸው ለዚያ አይነት ስሜት ተመች ተሰርተን ተገኘን ማለት ነው ከስልጣኔያችን ወደ ታች ወረድን ማለት ነው አፍሪካንስ ሀቭ ኖ ሂስቶሪ ሲሉ አፍሪካውያን ራሳቸውን ራሳቸው ለማድረግ ምንም አይነት ጥበብን ብልሃትም የላቸውም ማለት ነው ታሪኩን የማይጽፍ ሰው ሌላው ታሪኩን ይጽፍለታል ራሱን የማያዝ ሰው ሌላ ያዝበታል ማለት ነው ስለዚህ በራሳችን እንዘዝ ካል ከጎጥ እና ከጎሳ ያለፈ አንድነት እና ምንነት ያስፈልጋል። አገር መፍጠር ከፍተኛ የሆነ የስልጣኔ ምልክት ነው። አገር የሚፈጠረው እንደ ኢትዮጵያ ያለ የተለያዩ ቋንቋዎችን እና ባህሎችን አንድ ላይ የሚያገናኝ ሀሳብ የከፍተኛ ለውጥ እና እንቅስቃሴ ውጤት ነው። የእድገትም ምልክት ነው። ምክንያቱም ከዚያ በፊት የሚኖረን ምንነት እጅ በጣም ጠባብ ነው። ከብዙ ልምምድና ከብዙ መግባባትና መተባበር በኋላ የሚመጣ ግኝት ነው ይሄ አገር መሆን ማለት። አገር መሆን ከፍተኛ የሆነ እምርታ ነው። የሰው ልጅ ከፍተኛ የሆነ ውጤትን የሚያስመዘግበው መተባበር በሚችልበት ጊዜ፣ የመተባበር አድማሱን በሚያሰፋበት ጊዜ ነው። ብዙዎቹን አንድ ላይ ሊያደርግ የሚችል በብዙ መግባባ ስርዓትና ጥበብ የሚገኝ አንድነት ነው። በአንድነት ከፍተኛ የሆነ ግኝትን መፍጠር ይቻላል። በአንድነት ብዙ ስኬት ይገኛል። ያደጉ ማህበረሰቦች የአንድነትን ብልሃት ያዳበሩ ናቸው። የሰው ልጅ አሁን ሊደርስበት የቻለበት ደረጃ የደረሰው መተባበር በመቻሉ ነው። መተባበር ያልቻሉ ግንኙነታቸው በፉክክር ላይ ብቻ የተመሰረቱ ማህበረሰቦች እንደ ቀጨጩ ይቀራሉ። አንድ ሺህ ሰዎችን ስናሰባስባቸው ተአምር ይሰራሉ። አንድ ሺህ ዝንጀሮ ብናሰባስብ ጥፋትና ፍርሻ ነው የቀጠለው እና የሰው ከፍተኛ መለያ ባህሪው ለመተባበር መቻል ነው። ያችን ጥንት የነበረው በጣም ጠባብ የሆነች ባህል ትቶ ከሌሎቹ ጋራ ሊጋራ ወደሚችልበትና ሊተባበሩ ሊተባበር ወደሚችልበት ጎዳና መሄድ መቻሉ ነው ይላል እና ኢትዮጵያውያንም ይህንን ሊገነዘቡት ይገባል። እንደ የካቲት አስራ ሁለት ያሉ የታሪክ ክስተቶች ይህንን ባለፈው እንዳደረግነው ዋጋም እንደከፈልበት ያስታውሱናል ከዛ ብዙ ተምረን የተሻለ ህብረትን የተሻለ መቀራረብን ልንፈጥር ይገባል። ምክንያቱም ሰላም፣ ብልጽግና ሊሰፍን የሚችለው በሀረሪ እንዳለው በመግባባት እና መተባበር በሰፈነበት ገሀድ ውስጥ ነው። በጣም አመሰግናለሁ ፕሮፌሰር ሹመት ሲሻኝ ስለ ትብብሮ። ወደፊትም እናገኘታለን ምለት ተስፋ እናደርጋለን። አመሰግናለሁ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ከፕሮግራሙ ዋና አዘጋጅ ጽሆን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።